ቮይስ ኦፍ አሜሪካ አክሰስ ሪል ስቴት የተባለው ቤት ሻጭ ድርጅት ተመዝጋቢ ደንበኞች የኢትዮጵያ መንግስት አስቸኳይ የሆነ አስተዳደራዊ መፍትሄ እንዲሰጥ ጠይቀዋል። የቤት ተመዝጋቢዎቹ ያቋቋሙት ኮሚቴ ዛሬ በአዲስ አበባ የሰጠውን መግለጫ እስክንድር ፍሬው ተከታትሏል። ለመኖሪያ ቤት የሚሆኑ ቪላዎች፣ አፓርትመንቶችና የንግድ ቤቶች ለማግኘት የተመዘገቡ ሁለት ሺህ የቤት ገዢ ደንበኞች ተጭበርብረናል ካሉ ቆይተዋል። ኮሚቴ አቋቋሞ ሲንቀሳቀሱ ቅሬታቸውን ሲያሰሙም አዲስ አይደለም። እነዚህ ደንበኞች ያቋቋሙት ኮሚቴ ዛሬ የሰጠው መግለጫ ግን ቅሬታዎቹን መልክ አስይዞና አደራጅቶ ያቀረበ ነው። መግለጫው እንደሚለው እነዚህ ሁለት ሺህ ደንበኞች በድምሩ ወደ 1.4 ቢሊዮን ብር ለአክሰስ ሪል እስቴት ከፍለዋል። ድርጅቱ ግን ከ20 በላይ የቤት መስሪያ ቦታዎችን ቢወስድም ግንባታ የጀመረው በሁለቱ ብቻ መሆኑን ጠቅሷል። ነገር ግን መግለጫው እንደሚያብራራው አንድም ቤት ለገዢዎቹ አላስረከበም። ይልቁን የቀድሞው የቦርድ ሰብሳቢና ዋና ስራ አስኪያጅ አቶ ኤርሚያስ ጠቅላ መልጋና ረዳቶቻቸው እጅግ በተወሳሰበ አሰራር የፈጠሩትን ችግር ትተው ከሀገር ኮብልለዋል ይላል። የቤት ገዢዎቹ ኮሚቴ አቋቁመው መንቀሳቀስ የጀመሩት ከዚህ ጊዜ በኋላ ነው። መንግስትም በበኩሉ የጠቅላይ ሚኒስትሩ ጽህፈት ቤት ተወካይና አምስት የሚኒስቴር መስሪያ ቤቶች የሚገኙበት አብይ ኮሚቴ አቋቁሞ በጉዳዩ ላይ እየሰራ ነው። ጋዜጣዊ መግለጫውን ከሰጡት አንዱ የአክሰስ ሪል ስቴት ቤት ገዢዎች አብይ ኮሚቴ ሰብሳቢ አቶ አክሎክ ስዩም የሚጠበቀው መፍትሄ የመንግስት አስተዳደራዊ ጣልቃ ግብነት መሆኑን ተናግረዋል። አሁን ባለበት ይዞታ በፍርድ ቤት የሚሰጠው አካሄድ ሁሉንም ያማከለ መፍትሄ አያመጣም። ምክንያቱም ድርጅቱ በሀብት ደረጃ ያሉት ሳይቶች ናቸው። በገንዘብ ጥሬ ገንዘብ የለውም። ያለው ሳይት ነው፣ የገዛቸው መሬቶች ናቸው። ስለዚህ ሁሉም ወይም ጠቅላላ ቤት ገዢዎቹ ወደ ክስ ቢሄዱ የኢትዮጵያ የሊዝ አዋጅም ሆነ ህግ እንደሚያሳየው መሬትን መሸጥም መለወጥም አይቻልም። ስለዚህ ከሰን ከምናገኘው ይልቅ ከሰን የምናጣው መጠን ይበልጣል የሚል ሀሳብ አለ። እናም ተመራጩ መፍትሄ የመንግስት አስተዳደራዊ ጣልቃ ገብነት መሆኑን አቶ አክሎክ አስረድተዋል። በትክክል ምን እንደሚፈልጉ ተጠይቀውም አክሰስ በወሰዳቸው ቦታዎች ላይ እራሳቸው ደንበኞቹ እንዲገነቡ መፍቀድ እንደሚገባ አብራርተዋል። ቤት ተገንብቶ እንዲሰጠን ነው ውላችን የነበረው። ሆኖም ግን ያንን ማግኘት አልቻልንም። ድርጅቱ አሁን ባለበት ሁኔታ በጣም ብዙ በሀያ ሳይቶች ሽያጭ ያካሄደባቸውና ከሀያ ሳይት በላይ ደግሞ ሽያጭ ያላካሄደባቸው ንብረቶችን ከግለሰቦች እንዲሁም ከተለያዩ ሰዎች ንብረት ገዝቶ በካፒታል ደረጃ በእጁ አለ። ስለዚህ ያንን ሰርቶ ማስረከብ የማይችል ከሆነ ወይም እኛ ከኛ የሰበሰበው አንድ ነጥብ አራት ቢሊየን ብር አላግባብ ባክኖ ከሆነ ባሉትና በካፒታሉ ደረጃ ያሉት ቦታዎች ለቤት ገዢዎቹ መተላለፍ ቢችሉ እና ቤት ገዢዎቹ እራሳቸውን በተለያዩ ሁኔታዎች አደራጅተው መገንባት ቢችሉ የመንግስትንም ፖሊሲ ወይም ደግሞ የቤት የማግኘት ጉጉት ያለውን ህዝብ ፍላጎት በመጠነኛም ቢሆን ይቀንሳል የሚል አማራጭ ሀሳብ በመስጠት ሁኔታ ነው። ያንን ለመጥቀስ የተገደድ ነው። ሆኖም ግን መቶ በመቶ ገንዘቡ በዛ ሁኔታ ብቻ ተመላሽ ይሆናል የሚል እምነት የለንም። ክሰስ ሪል ስቴት ደንበኞች ሀያ ከመቶ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን መሆናቸው በዛሬው መግለጫ ተጠቅሷል። ከነዚህ መካከል በአሜሪካ የሚኖሩትን ወክለው የመጡት የዋሽንግተን ዲሲው ቴድ አለማየሁ መንግስት ለመፍትሄው እንዲፈጥን ጠይቀዋል። ይሄ ነገር መፍትሄ ቢገኝለት እዛ ያለው ውጪ ያለው ሰው በሙሉ ኢትዮጵያ ውስጥ ህግ እንደሚሰራ ይረዳና ብዙ ኢንቨስት ሊያደርግ ይችላል። ብዙዎቹ አሁን በፍርሃት ላይ ናቸው እና ለምንድን ነው በጣም ስሎ ሪስፖንድ ያለው ነው የሚሉት ከዛ እና ያንን መልስ ለማግኘት እዚህ መጣን። ግን አሁንም እኛ እንደምናየው ነገሩ በጣም ይጓተትብናል። ስለዚህ በዲያስፖራው ስም የምለው ምንድን ነው ፕሮሰሱ ትንሽ ቢፈጥንና አትሊስት ሶሉሽን ቢገኝለት ለዲያስፖራው ለእኛ ብቻ ሳይሆን፣ አሜሪካ ላለው ሰው በሙሉ ጥሩ ነው። ምክንያቱም በብዛት እዚህ አሜሪካ ያለው ሰው አክሰስ እንደተበላን ሁሉም ያውቃል እና መተረቻን የሆን ነው እዛ ጉዳዩን በፍርድ ቤት ለመፍታት እየሞከሩ ያሉ አንዳንድ የቤት ገዢዎች አብዛኛዎቹ በተስማሙበት መንገድ በመሄድ የመፍትሄው አካል እንዲሆኑም ጥሪ ቀርቧል። መፍትሄ እስኪገኝ ድረስም በአክሰስ ሪል ስቴት ስም ያሉ ቦታዎች ባሉበት ይቆዩ ዘንድ ጥበቃ እንዲደረግላቸው ተጠይቋል። ወደፊት ከሚመለከታቸው የመንግስት ባለስልጣናት አስተያየት ጋር እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ